ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ በቅንብሩ አብረናችሁ እናመሻለን። የኢትዮጵያውያን የማንበብ ባህል ከጊዜ ወደ ጊዜ እየቀነሰ መምጣቱ ያሳሰባቸው በአሜሪካን ሀገር ሚኔሶታ ክፍለ ግዛት የሚኖሩ ወጣቶች የማንበብን ባህል ለማሳደግና በእውቀት ላይ የተመሰረተ ውይይትን ለማዳበር የሚረዳ ሆራይዘን የተሰኘ የመጽሐፍ ክለብ በማቋቋም በተለያዩ የማህበራዊ ትስስር ገጾች አማካኝነት አንባቢያንን እያሰባሰቡ ይገኛሉ። አለማንበብ የእውቀት አድማስን አጥብቦ ሁለንተናዊ እድገትን እንዳናገኝ ማነቅ ሆኖናል፣ የሚሉት ወጣቶች የተለያዩ ማህበራዊ ጉዳዮችን የሚዳስሱ መጽሐፍትን በማንበብና በመወያየት አንድ ዓመት አስቆጥረዋል። የክለቡን የአንድ ዓመት እንቅስቃሴ ለመዳሰስና በተለይ ወጣቶች ለምን ማንበብ አለባቸው በሚለው ሐሳብ ዙሪያ ለመወያየት ስመኝሽ የቆየ ከክለቡ መስራችና አስተባባሪዎች ጋር ቆይታ አድርጋለች። በቅድሚያ ራሳቸውን በማስተዋወቅ ይጀምራሉ። ስሜ ታምራት ሁሴን ይባላል። በሚኒሶታ ሯቸስተር ከተማ በሚገኘው የሜዮ ክሊኒክ ውስጥ በማይክሮባዮሎጂ ሙያ ላይ ተሰማርቼ ነው ያለሁት። እንግዲህ በሆራይዘን ቡክ ክለብ ደግሞ ከተጀመረ ጊዜ አንስቶ በሊቀ መንበርነት እያገለገልኩ ይገኛል። እኔ ስሜ አሸናፊ አንተ አንተነህ ይባላል። የምሰራው ፕሮፌሽናሊ ዘ ሶፍትዌር ኢንጂነር ነው እዚሁ ሚኔሶታ ውስጥ። ሆራይዘን ቡክ ክለብን እንግዲህ ጆይን ያረኩት የዛሬ ዓመት አካባቢ ነው። እስኪ አንድ ዓመት ወደኋላ ኋላ ልመልሳችሁና እንግዲህ ሀሳቡ አመንጪ ታምራት እንደሆንክ ሰምቻለሁ። አጀማመራችሁ እንዴት ነበር? ሀሳቡ ከየት ነው የመጣው? ኢትዮጵያውያን ከምንታማባቸው ግንባር ቀደም ችግሮች መካከል አንደኛው ደከም ያለው የንባብ ባህላችን ነው። የንባብን ጠቀሜታና አስፈላጊነት በሚመለከት በሁላችንም ዘንድ የማያከራክር ስምምነት እንዳለ በድፍረት መናገር እችላለሁ። ነገር ግን የተለያዩ ምክንያቶችና ሰበብ አስባቦችን እያነሳን ንባብን ስንለማመድ ወይም ፕራክቲስ ስናደርግ ብዙ አንታይም። ይሄ ደግሞ በተለይ በዚህ በውጭ ዓለም የምንኖር ኢትዮጵያውያን ዘንድ በስፋት የሚስተዋል ነገር ነው። ኑሮን ለማሸነፍ በተለያዩ ስራ ዘርፎች ተሰማርተው ቀን ከሌት ከሚተጉ ወገኖቻችን እስከ ከፍተኛ ትምህርት ተቋማት ተማሪዎቻችን፣ እንዲሁም ፕሮፌሽናል ስራዎችን እስከሚሰሩ ወንድም ግንኙነቶቻችን ድረስ የዘለቀ ደካሜ ንባብ ባህል እንዳለ ተገነዘብን፣ በቅርብም ተመለከትን። ይሄ ደግሞ ከመጽሐፍ ጋር የፈጠር ነው ቅራኔ የእውቀት አድማሻችን እንዲጠብቅ በማድረግ ከሁለንትናዊ እድገትን እንዳናመጣና እንዳናረጋግጥ ማነቆ መሆኑ እንዲያበቃ ነው። በጠበበ ጊዜ ውስጥ ቢሆን ለማንበብ የሚያስችልንን አውድ መፍጠር አስፈላጊ መሆኑን አምነንበት የዛሬ አመት ገደማ ሆራይዘን ቡክ ክለብ ለመጀመር እየተነሳ ነው ማለት ነው። ሀሳቡን ከመጣል በኋላ የፌስቡክ ገጽን የከፈትከው ሆራይዘን የመጽሐፍ ክለብ የሚል ጊዜውን ስንቆጥረው የዛሬ አመት ማለት ልክ ኮሮና የጀመረበት ጊዜ ነበርና፣ እንዴት ነበር አጀማመሩ? ይህንን ቡክ ክለብ ያዋቀርንበት መንገድ ከዛ ቀደም ብሎ ነው የመጣው። ቡክለቡ በአጠቃላይ በሶስት ምሰሶዎች ላይ የቆመ ነው። የመጀመሪያው ፐርሶናል ዲቨሎፕመንትን ላይ ያተኮረ እዛ ላይ የሚሰራ አንድ ምሰሶ አለው። ሁለተኛው ደግሞ መቀራረብና በጋራ የመስራትን የማረጋገጥ ሌላ ምሰሶ አለው። ሶስተኛው ደግሞ ለውጥን ማምጣት ነው። በግለሰባዊ ለውጥ ማውጣ ማምጣት እንደገና ደግሞ ማህበረሰባዊ ለውጥ በኮሚኒታችን ውስጥም እንደዛ ውጤት ሆኖ እንዲመጣ ነው። ስለዚህ ያዋቅርንበት መንገድ እንዴት ነው? በተለያዩ የከፍተኛ ትምህርት ተቋማት የሚገኙ የኢትዮጵያውያን ተማሪዎች ህብረታት በአግስበርግ ዩኒቨርሲቲ የሚባል በዚሁ ሚኒያፖሊስ የሚገኝ ሚኒሶታ ዩኒቨርሲቲ፣ እኔ በወቅቱ የነበርኩበት እንዲሁም ካምለን ዩኒቨርሲቲ፣ እነ ሚኒያፖሊስ ኮሌጅ፣ ቴምፖል ካሌጅ የመሳሰሉ የትምህርት ተቋማት ውስጥ ያሉ የኢትዮጵያውያን ተማሪዎች ህብረታት ከሁሉም በተወጣጣ መልኩ እንዲዋቀር ካደረግም በኋላ ነው ሰፊውን ደግሞ የማህበረሰባችንን አካል ለመድረስ ወደ ሶሻል ሚዲያው የገባ ነው ማለት ነው። ምናልባት ወደ አሸናፊ ከመሄዴ በፊት መጽሐፍ የማንበብ ልምድህ ምን ይመስላል? ከልጅነት ጀምሮ የማንበብ ልምዴ፣ ያው ከልጅነት ጀምሮ ከመጽሐፍት ጋር ቀረብ ያለ ቁርኝት አለኝ ለማለት እደፍራለሁ። የመፈልገውና ማንበብ ያለብኝ ያክል እያነበብኩ መጥቻለሁ ለማለት ይቸግረኛል። ነገር ግን ከመጽሐፍት ጋር ጠበቅ ያለ ወዳጅነት አለኝ። ወደዚህም ሀገር ከመጣሁ በኋላ ሰፋ ባለመልኩ መጽሐፍትን በማንበብ ውስጥ ለመቆየት እንግዲህ ሞክራለሁ። ወደ አሸናፊ ልምጣ። አሸናፊ እንግዲህ አንተ ደግሞ የሆራይዘን መጽሐፍ ክለብ ከሚያስተባበሩት ኮሚቴዎች ውስጥ አንዱ ነህ። አድሚንም ሆነ በፌስቡክ ገልጹ በተለይ ተሳተፋ ይቻለሁ እና እስኪ አንተም ከግል የማንበብ ልምድህ ልነሳና አንተስ መጽሐፍ አንባቢ ነህ? የኔ የመጽሐፍ ማንበብ ልምዴ በጣም ሞዴሬት ነው ወይም ደግሞ ማዕከላዊ ነው ብዬ ነው የምገልጸው። በጣም ከልጅነትም በጣም አንባቢ ሰው አልነበርኩ። ነገር ግን በመጠኑ የማነብና በተለይ በትምህርት ዓለም ውስጥ በነበርኩበት ጊዜ ብዙ ነገሬን የማተኩረው ትምህርት ነክ በሆኑ መጽሐፎች ነው። ከትምህርት ዓለም ከወጣሁ በኋላ ነው አንዳንድ ጠቅላላ ነገሮችን የማንበብ የማየት ድሎችን ያገኘሁት። እና ሆራይዘን ቡክ ክለብ እንደኔንም አይነትም ሰዎችን ብዙም የማንበቡ ፍቅርና ልምድም የሌላቸው ነገር ግን የማንበብ ጠቀሜታውን ተረድተው ለማደግ ለሚፈልጉ ሰዎችም ይሆናል። እና የኔ የማንበብ ልምድ እንደዛ ነው። መቼ የተቀላቀል? ሆራይዘን የመጽሐፍ ክለብን ሆራይዘን የመጽሐፍ ክለብን የተቀላቀልኩት ያው ልክ እንደተመሰረተ ነው። ሲመሰረት ካሉት ኮሚቴዎች መካከል አንዱ ነኝና የዛሬ ዓመት አካባቢ አይዲያውን ክራፍት በማድረግና ፕላኖችን በማውጣት ውስጥ በኮሚቴ ውስጥ ተሳትፍያል። እንግዲህ ገረፍ ገረፍ አድርጌ እንዳየሁት ለንባብ የሚመረጡት መጽሀፎች ጠንከር ያሉ ማህበራዊ ጉዳዮችን የሚያነሱ ለምሳሌ የዘር መድሎ ጉዳይን የሚያነሳ መጽሀፍ አይቻለሁ እና እንዴት ነው መጽሀፉን የምትመርጡት? ለውይይት የምታስተባብሩት በምን መልኩ ነው? ሂደቱ ምን ይመስላል? መጽሐፎችን ስንመርጥ በቡክለባችን የተለያዩ ነገሮች እናያለን። አንደኛው ቅድም ታሚሚ እንዳደረገው ከቪዥናችን እና ካለን ቫሊዩ ጋር ነው የምናወዳድረው እና አንዱ እና በጣም ትልቁ ነገር በሶሳይቲ ወይም በኮሚኒቲያችን ውስጥ ዲቨሎፕ ለማድረግ የምንፈልገው ነገር የፐርሰናል ዲቨሎፕመንት ነው። ስለዚህ በዛ አቅጣጫ ያሉ ማንኛውን ማንኛውንም መጽሐፎችን ለማየት እንሞክራለን። ካነበብናቸው መጽሐፎች ብዙዎቹ በዚህ በፐርሰናል ዲቨሎፕመንት ላይ እና በአቺቭመንት ላይ ማህበራዊ ነገሮችን የያዙ ራስን ለማሳደግ የሚጠቅሙ መጽሐፎችን ለማንበብ ነው ሙከራችን እና ብዙዎቻችን ቅድም ታሜ እንዳለው የማንበቡ ልምድ በጣም ብዙም ስለሌለን ቀስ በቀስ ቮሊዩሙ ትንሽ የሆኑ መጽሐፎችን ለማንበብ እንሞክራለን እነሱ እናስቀድማለን። ታምራት እስኪ አንድ መጽሐፍ ለማንበብ እና ለውይይት ለመዘጋጀት ምን ያክል ጊዜ ይፈጃል? እስካሁን በዚህ መልኩ ምን ያክል መጽሐፎች ተነባቢ ሆነዋል በክለባችሁ? እንግዲህ ብዙ ሰዎች ከንባብ ራሳቸውን የሚያርቁበት ምክንያት አንደኛው ጊዜ የለኝም በሚል አመክ ነው፣ የሆነው ስለዚህ የቀረጽ ነው እቅድ በቀን በቀን አትሊስት አምስት ገጽ የማንበብ ፕላንን ይዘን ነው እየተነሳ ነው ማለት ነው እስካሁን የመረጥናቸው በአማካኝ ወደ ሶስት መቶ ገጽ አካባቢ ያላቸው ናቸው። ስለዚህ በሁለት ወር ውስጥ አንድን መጽሐፍ የመጨረስ ሙከራ እናደርጋለን። ግን በወር በወር ደግሞ እየተገናኘን ከመጽሐፉ አጋማሽ ድረስ ያሉ ሀሳቦችን እንወያያለን ማለት ነው። እንግዲህ ፌስቡክ ላይ እንዳየሁት አባሎች ወደ መቶ ደርሰዋል። በምን መልኩ ነው ሰው ውስጥ ተሳታፊነቱ? አሾ ወደ አንተ ልመለስ። አዎ፣ እንዳየሽው በሶሻል ሚዲያዎች ላይ ያን ያህል ፎሎወሮች አሉን። እንግዲህ በአመት ውስጥ የገነባ ነው። እንግዲህ ዋናው አላማችን እኛ ሪሊ በተለያየ መልኩ ሰዎች ፎሎ ቢያደርጉንም ቢከተሉንም፣ ሀሳባችንንም ቢያዩ ዋናው የእኛ አላማችን እንግዲህ ሰዎችን ኤክስፖዝ ማድረግ ነው ለእንደዚህ አይነት ነገር፣ ቀለል ባለ መልኩ ማንበብ እንደሚቻል ለእነሱ ኦፖርቹኒቲውን መፍጠር ነው እና ማንበብ ራሱ ጊዜ የለንም ብለው የሚያስቡ ሰዎችም አንድም ገጽ ሁለትም ገጽ እያነበቡ ከኛ ጋር እኩል መሄድ እንኳን ባይችሉ ቡክ ሪቪዋችን ወይም በየወሩ በምናረገው ስብሰባ ላይ ተገኝተው ከእኛ ጋር እንዲተዋወቁ፣ ያለባቸውን ቻሌንጅ እንዲያወሩ፣ ምን አይነት ነገሮችን ኤክስፒሪየንስ እያደረጉ እንዳለ ከኛም ደግሞ ልምድ ሼር እያደረግናቸው በዛ ውስጥ በወራዊ በምንገናኝበት ስብሰባ ላይ ነው ከእነሱ ጋር እንግዲህ የምንገናኘው ማለት ነው። ወደ ተጀመረው ውይይት እንመለሳለን። ከዚያ በፊት ግን አጫጭር ዓለም አቀፍ ኪናዊ ወሬዎችን ሰምተን እንመለስ። በሴቶችና ልጃገረዶች እኩልነት ዙሪያ በምታደርጋቸው እንቅስቃሴዎች ምክንያት የኖቤል ሰላም ሽልማትን ያሸነፈችው ፓኪስታናዊቷ ወጣት ማላላ ዩሱፍዛይ ድራማዎችን፣ የሕፃናት ታሪኮችን፣ አኒሜሽንና ዘጋቢ ፊልሞችን ለመስራት ከአፕል ድርጅት ጋር መስማማቷ ተሰምተዋል። አዳዲስ ድምፆችን ወደ አውታሩ ለማምጣት ተስፋ እንዳላት ለሮይተርስ የተናገረችው ማላላ ወጣት ሴቶች ትርኢቶቹን በመመልከት ይነቃቃሉ ብላ እንደምታስብም አክላለች። የዓለም ትልቁ ሲኒማ ቤቶች አስተዳዳሪ ኤኤምሲ በሎስ አንጀለስ ዳግም ሲኒማ ቤቶችን መክፈት እንደሚጀምር አስታውቋል። በኮቪድ-19 ቫይረስ ምክንያት ለአንድ ዓመት ተዘግተው የከረሙ ቲያትር ቤቶችን ቀስ በቀስ ለመክፈት ያስበው ድርጅቱ በመጪው ሰኞ ሁለት ሲኒማ ቤቶች ተመልካቾችን ማስተናገድ ይጀምራሉ ብሏል። ፈረንሳዊቷ ተዋናይት ኮሪን ማዚሮ በውራት ቲያትር ቤቶችና ሲኒማ ቤቶች መዘጋጀታቸውን በመቃወም በአንድ የሽልማት ስነስርዓት ላይ እርቃኗን ተቃውሞዋን ገልጻለች። ሴዛር በተሰኘው ትልቅ የሽልማት ስነስርዓት ላይ ተዋናይቷ ደረቷ ላይ ባህል ከሌለ መጪ ዘመን የለም፣ በጀርባዋ በኩል ደግሞ ኪነጥበብን መልሰልን ጂን የሚል ጽሑፍ ተጽፎባት ታይታለች። ጂን ካዜክስ የሀገሪቱ ጠቅላይ ሚኒስትር ናቸው። በዚህ ሳምንት ወጣት ኢትዮጵያውያን አዳዲስ የሙዚቃ ስራዎችን አጋርተውናል። ሀሌሉያ ተክለ ጻድቅና ሄኖክ ክብሩ የተጫወቱት አንድ ጎጆ አንደኛው ነው። ግጥምና ዜማው የሄኖክ ክብሩ ነው። ሙዚቃውን ሰምተን ወደ ጀመርነው ውይይት እንሻገራለን። ሸጌ ሸጌ

Oh my god, I'm Que bareto mi otovandama llega tan gira na kotuna moma berama na vini mi na horda re niche jalala intabana jenu samay e rongai ya to na na si so ke But I took the ocean this this ሌሌ፣ ያየሁት ነገር ደግሞ ምንድን ነው ከተማሪዎች ማህበራት ና ሌሎች የወጣት እንቅስቃሴዎች ጋራ የምታዘጋጇቸው ዝግጅቶች እንዳሉ አይቻለሁና፣ እስኪ ስለ እሱም ትንሽ ንገረኝ። አንዱ አላማችንም ቅድም ታሜ ሜንሽን እንዳረገው ከመጀመሪያ ሲመሰረት ይሄ ሀሳቡ በተለያዩ ትምህርት ቤቶች ውስጥ ያሉ የስቱደንት አሶሴሽኖች ኢንፑት አለበት ና በሚማሩበት ትምህርት ቤት ውስጥ ያለውን ኮሚኒቲ ያሉትን ተማሪዎች አድሬስ በማድረግ የራሳቸውን ስራ እየሰሩ ይገኛሉ። እኛ ኮላቦሬት እያደረግን ከነሱ ጋር በህብረት ተማሪዎችን የምናነቃቃበት፣ እነሱም ደግሞ ያላቸውን ኤክስፒሪንስ ለእኛ ሼር የሚያደርጉበት ፕላትፎርሞችን ነው እየዘረጋን ያለን። ነው ታምራት፣ የቀረ የምትለው ሀሳብ አለ እዚህ ላይ? አዎ አሱ በደንብ አድርጎ ገልጾታል። አንድ ነገር መጨመር የምፈልገው እዚህ ላይ ከቡክ ክለባችን መሰስቶች ቅድም ካነሷቸው መካከል አንደኛው ይሄ አብሮ የመስራቱ የመቀራረቡ፣ ሞር የመተጋገዝ የመደጋገፉ ነገር ትልቅ ቦታ እንሰጠዋለን እኛ እንደ ተቋም እንደ ኦርጋናይዜሽንም ማለት ነው እና በጣም እንደዚህ ለእኛ ቀጥተኛ ፋይዳ ባላቸው ለአቺቭመንት ጋፕን በመሳሰሉ ቶፒኮች ላይ በመገናኘት መጽሐፍቶችን በማንበብ በጣም ተስፋ ሰጪ የሆኑ ትልልቅ ኮላቦሬሽኖችን እያደረግን እንገኛለን ማለት ነው። ታምራት፣ እስኪ በዚህ በአንድ አመት ጉዟችሁን ወደ ኋላ መለስ ብለህ ስታየው እንግዲህ የተነሳህበት ሀሳብ አለ፣ አላማህ አለ፣ እየተሳካ ነው ብለህ ታስባለህ? ዛሬ ላይ ቆሜ ወደኋላ ስንመለከት በዚህ በአጠረ ጊዜ ውስጥ ይህን ያክል እንቅስቃሴና እድገት መኖሩን በጣም እንደ ከፍተኛ ስኬት ኢንፋክት ከጠበቁትም በላይ የሆነ ስኬት እንደተመዘገበ እንዲሁም ደግሞ ወደፊት ምን ያክል ሰፊ ለውጦች ልናመጣ እንደምንችል የሚያሳይ ደረጃ ላይ እንዳለን ነው ማምነው። እንግዲህ በአጠቃላይ ሲታይ ቅድም ታምራት ገልጽኸዋል፣ የማንበብ ልምዳችን እንደ ማህበረሰብ በጣም ደካማ ነው። እስኪ እንደው አንድ ሰው ቋሚ ልምድ አድርጎ መጽሐፍ ማንበብን እንዲይዝ ምን ማድረግ አለበት? እንዴት ነው ያንን ልምድ ማዳበር የሚቻለው? ለወጣቶች ምትካፋከርካለ ማንበብ አንደኛ በጣም የመጀመሪያ መሰረታዊ ነገሩ ሪሊ እነዚህ በቀን በቀን በትንሽ በትንሹ እያደረግን ራሳችንን የምናለማምዳቸው ነገሮች ዝባብንም ጨምሮ ቀስ እያሉ ቢል እያደረጉ ቢል እያደረጉ የሚሄዱ ነገሮች ናቸው። ይህንን ደግሞ ኮንሲስተንሲን ይጠይቃሉ መሰጠትን ይጠይቃሉ። በተደጋጋሚ መደረግን ይጠይቃሉ። በዚህ መንገድ የንባብ ልምድን ልናዳብር እንችላለን። ለወጣቶች ደግሞ በቀጥታ እንዲሁም በዚህ አጋጣሚ ማስተላለፍ የሚፈልገው መልእክት ምንድን ነው? ንባብን እንደ ስራ ወር እንደ ኃላፊነት ወር እንደ ግዴታ አድርገን ልንመለከተው የሚገባ ነገር መሆን የለበትም። ኢንፋክት ብዙ ወጣቶች ብዙዎቻችን ተማሪም ብንሆን ሰራተኛም ብንሆን ለመዝናናት ቀላል የማይባል ጊዜ እናጠፋለን። ነገር ግን ከነዚህ የመዝናኛ መንገዶች መካከል ማንበብንም እንደ አንድ አማራጭ አድርገን ብንከተል በጣም መልካም ይመስለኛል። ምክንያቱም ከብዙ መዝናኛ ነገሮች ያልተናነሰ በጣም ደስታምንም ረፍትም የሚሆን ሊገኝበት የሚችል ቁልፍ የሆነ የሕይወታችን አካል ሊሆን የሚገባው ነገር ነው ንባብ። ንባብንም እንደ መዝናኛነት መመልከት ማለት ነው። አሸናፊ ሳንተስ፣ የመጽሐፍ ልምድን ማዳበር በተለይ ለወጣቶች ምን ጥቅም አለው ትላለህ? እንደ ወጣቶች ማንበብን በጣም አሰልቺ ነገር አድርጎ የማሰብ ነገር አለብን ብዙ ጊዜ። እና ለምንድን ነው፣ በተለይ በዚህ በኢንፎርሜሽን ኤጅ ላይ ስንኖር ብዙ ነገሮች በተለያየ ፕላትፎርም ስለሚቀርብልን፣ በተለይ በቪዲዮ በኦዲዮ ብዙ ነገሮች አቬለብል ስለሚሆንልን፣ ቀላሉ ነገር ለእኛ ማድረግ ዩቲዩብ ላይ ወይ ፌስቡክ ላይ ያሉ አጫጭር ሳውንድ ባይትስ ወይም አጫጭር ክሊፖችን በማየት ለራሳችን ሳቲስፋክሽን ለመስጠት እንሞክራለን። ልክ እንደዛው አይ ቲንክ ማንበብን እንደ መዝናኛ አድርጎ መቁጠር በጣም በጣም ለአእምሯችን እና ለነገሩ የምንሰጠውን ዋጋ ሊወስንልን ይችላል ማለት ነው። ሌላኛው ደግሞ ያው ፐርፌክሽን መጠበቅ የለብንም ኮንሲስተንትሊ። መጀመሪያ ማንበብ ላይቻል ይችላል። አንድ ቀን እየተነበበ ሁለት ቀን ላይነበብ ይችላል። ይሄ ነገር ዲስካሬጅ እንዳያደርጋቸው የማንበብ ልምዳችንን በጊዜ ሂደት ውስጥ ልናዳብር እንችላለን ብዬ አስባለሁ። ሌላ ደግሞ ወሳኙ ነገር ደግሞ ብዬ የማስበው አይ ቲንክ ብዙዎቻችን አሁን በሶሻል ሚዲያ ላይ ቅድም ሜንሽን እንዳደረኩት የምናያቸው ኢንፎርሜሽኖች አሉ፣ የምናነባቸው ሄድላይንሶች አሉ፣ በተለይ የምናያቸው ቪዲዮዎች አሉ። እና አጫጭር ነው መቼም ኢንፎርሜሽኑን በጣም በተወሰነ ጊዜ ውስጥ ኮንዴንስ አድርጎ ለማቅረብ ነው የሚሞከረው እና ለነገሮች ሰፊ እውቀት አይሰጠንም፣ መነሻ ነው እንጂ የሚሰጠን እና ወጣቶች እኔ በዚህ አጋጣሚ ኢንካሬጅም የማደረገው በምናየው ሶሻል ሚዲያ ላይ በምናየው ነገር ብቻ እውቀታችንን አንወስነው። ስለ አንድ ነገር ሰፋ ያለ እውቀት እንዲኖረን ማንበብ ይኖርብናል እና ትንሽ በምናያት ቪዲዮ እና ትንሽ በምናየው ነገር ብቻ በሶሻል ሚዲያ ላይ ለነገሮች ያለንን አመለካከት አጥብበን መረዳታችንን እንዳንወስነው በዛም ደግሞ የህይወት ውሳኔዎቻችንን እንዳንወስን ሰፋ ያለ እውቀት እንዲኖረን እና ሰፋ ያለ መረዳት እንዲኖረን ወደ ማንበብ የምንመጣበትን ሂደት ቀስ በቀስ አብረን እንድን ለማመድ ነው የምንጋብዛቸው። እንግዲህ በዚህ አጋጣሚ እንግዲህ አንደኛ አመታችሁን ለማክበር በዝግጅት ላይ ናችሁ። ማርች ሀያ ሰባት ይመስለኛል በፈረንጆች አቆጣጠር የምታከብሩት። ምናልባት እዛ ላይ አዳዲስ አባላት መምጣት ቢፈልጉ መሳተፍ ይችላሉ። የመጽሐፍ ክለባችሁንም ጆይን ማድረግ ለሚፈልጉ ሰዎች እንዴት ነው ክለባችሁን መቀላቀል የሚችሉት የሚለውን ምናልባት ታምራት በጣም እንደውም በደስታና በጉጉት ነው የምንጠብቀው አዳዲስ ሰዎች በተለይ በአኒቨርሰሪያችን ላይ እስካሁን የነበረንን ጉዞ፣ ያጋጠሙንን ተግዳሮቶች፣ ያሳካናቸውንም ደግሞ ድሎች መጠቃላይ አብረን እያከበርን ከዛ ውስጥ የምንማማርበት መልካም ጊዜ ነው እየተዘጋጀ ከፊታችን ማርች ሀያ ሰባት የሚጠብቀን እና በዛ ላይ ቢገኙ እጅግ በጣም ደስታችን ነው። ግብዣችንን በዚህ አጋጣሚ ለማስተላለፍ እንወዳለን። ከዚያ በመቀጠል ደግሞ የመጽሐፍ ክበባችንን ጆይን ለማድረግ የሚፈልጉ ካሉ ደግሞ በቀጥታ በማህበራዊ ስትትር መድረሶች ላይ ባሉን ገልጾች ላይ ኮንታክት ሊያደርጉን ይችላሉ። ኢሜላችንም አለ፣ በኢሜይል ኮንታክት ሊያደርጉን ይችላሉ። ስለዚህ በዛ መልኩ ሊያገኙን ይችላሉ። እሺ። አሸናፊና ታምራት ሆራይዘን የመጽሐፍ ክለብን በማቋቋም በተለይ ወጣቶች መጽሐፍ ልምድን እንዲያዳብሩ እያደረጋችሁት ስላላችሁት እንቅስቃሴና የአንድ ዓመት ጉዞ ለአድማጮቻችን ስላካፈላችሁልን በጣም እናመሰግናለን። እኛም እኛም ጋ አድርገን እናመሰግናለን። means to eat አብራችሁን ስላመሻችሁ እናመሰግናለን። ሀብታሙ ስዩም በመስተንግደው፣ ኤልያስ አስማረ በቅንብሩ አብረናችሁ አምሽተናል። መልካም ምሽት ይሁንላችሁ።